ስፖርት ለ17 ቀናት ያለ እረፍት ውድድር ሲካሄድበት የቆየው የሪዮ ኦሎምፒክ ትላንት ሌሊት በማራ የካርኒቫል ዝግጅት ሲጠናቀቅ ቶኪዮ የ2020 ኦሎምፒክን ለማዘጋጀት በይፋ ተቀብላለች። ውድድሩም የማይዘነጋ ታሪክ አስቀምጦ አልፏል። አትሌት ፈይሳ ሌሊሳ ለጋዜጠኞች እንዳለው በሪ ኦሎምፒክ አደባባይ የኢትዮጵያ መንግስት በህዝብ ላይ የሚያደርገውን በደል በመቃወምና ይህንንም ለዓለም ለማሳወቅ እጆቹን ከፍ በማድረግ ግራና ቀኝ በማጣመር ተቃውሞውን የገለጸበት የማራቶን ውድድር የ2016 ኦሎምፒክ አንዱ ክስተት ነው። አትሌት ፈይሳ ከውድድሩ በኋላ ለጋዜጠኞች ለህይወቱ አስጊ ስለሆነ ወደ ኢትዮጵያ ተመልሶ መሄድ እንደማይችል ገልጿል። በኢትዮጵያ ያለው ሁኔታ አደገኛ ነው። የኔ እናትና አባት ባይታሰሩም ሌሎች ግን እየታሰሩ ነው ያለው። ፈይሳ እጁን ያጣመረው በኢትዮጵያ መንግስት የሚሰራውን በመቃወም ለሚገደሉ ያለውን ድጋፍ ለማሳየት እንደሆነ ተናግሯል። በዘጠኝ ወር ውስጥ ከአንድ ሺህ በላይ የሚሆኑ ሰዎች ህይወታቸው አልፏል። ሌሎች ተፈርዶባቸው በእስር ላይ ናቸው። እናም የኦሮሞ ህዝብ በኢትዮጵያ በጣም በአደገኛ ሁኔታ ላይ ነው ያለው አሁን ሲል ተናግረዋል። ተመልሼ ብሄድ ይገሉኛል ካልገደሉኝ ያስሩኛል። ይህም ባይሆን ደግሞ ከሀገር እንዳልወጣ የቁም እስረኛ ያደርጉኛል። ሌላ ሀገር መሄድ አልችልም ማለት ነው። አሁን ምንም ቪዛ የለኝም። እዚህ ሆኜ እሞክራለሁ። ቪዛ ካገኘው አሜሪካ ብሄድ ወዳለሁ ብሎ ተናግሯል። ድርጊቱን በተመለከተ ከሌሎች ጋር ተነጋግረህ ነበር ወይ ተብሎ ስለተጠየቀው ሲመልስ፣ እንዴት ታወራለህ? ማውራት እንኳ አይቻልም። በውስጥ ታስበዋለህ እንጂ ካሸነፍኩ አደርገዋለሁ ብዬ ነው ያሰብኩት። እዛ ስኖር ለህዝቡ በጣም ይሰማኛል። የኬንያ መንግስት አሳልፎ ለኢትዮጵያ የማይሰጠኝ ከሆነ ኬንያ ሄጄ ልምምድ ባድረግ ደስተኛ ነኝ ል ለጋዜጠኞች ተናግሯል። ቢቢሲ አፍሪካ ለአትሌት ፈይሳ የ10ሺህ ዶላር ለማሰባሰብ በተደረገው የድህረ ገጽ የገንዘብ የማሰባሰቢያ ዝግጅት 40ሺህ ዶላር እንደደረሰ አሁን ዘግቧል። ነዋሪነታቸው በአሜሪካ የሆነ ሼክስፒር ፌይሳ የተባሉ የህግ ባለሙያ የፈይሳን ጉዳይ በነፃ ለመያዝ ወደ ሪዮ ማቅናታቸውን የማህበረሰብ ገጾች ዘግበዋል። እንዳለው በማራቶን ሁለተኛ በመሆን የብር ሜዳሊያ ለኢትዮጵያ ያመጣው አትሌት ፈይሳ ሊሌሳ ከውድድሩ በኋላ የኢትዮጵያን ባንዲራ ይዞ አልታየም። በኦሎምፒክ እንዲህ የሀገር ብሶት አደባባይ የወጣው ከዛሬ 46 ዓመት በፊት በሜክሲኮ ኦሎምፒክ በጥቁር አሜሪካውያን ላይ የሚደርሰው በደል ና የዘር መድሮ በመቃወም ቶሚ ስሚዝ ና ጆን ካርሎስ በተሰኙ ሁለት ጥቁር አሜሪካውያን አትሌቶች ነበር። በውድድሩ ሰባት ጊዜ በማራቶን ተወዳድሮ ስድስቱን ያሸነፈው ኤሊዮድ ኪፕቾጊ ትላንት በሪዮው በማሸነፍ ለሀገሩ ኬንያ ስድስተኛ ወርቅ ሜዳሊያ አስገኝቷል። is the Olympic champion as Lalesa celebrates a very, very good silver medal for him and for his country, for Ethiopia. ኪፕቾጌ ለራሱም የዓለም ምርጥ የኦሎምፒክ ማራቶን አትሌት የሚለውን ክብር ተጎናጽፏል። አሜሪካዊው ጋሊን ሩፒ ሶስተኛ ሆኖ ጨርሷል። የአሸናፊነት ሜዳሊያቸውንም ትናንት በመዝጊያው ስነስርዓት ላይ በኦሎምፒክ ዓለም አቀፍ ኮሚቴ ፕሬዚዳንት ቶማስ ቦክ ተቀብለዋል የሪዮ ኦሎምፒክ የሳምንቱ ውድድር ሌላን በርካታ ክስተቶችን አስተናግዶ አልፏል። የጃማይካ ሁሴን ቦልት ሶስት ጊዜ ሶስት ወርቅ በማግኘት የመጀመሪያው አትሌት ሆኗል። በመቶ ሜትር፣ በሁለት መቶ ሜትር ና በአራት በመቶ ሜትር ወርቅ በማጥለቅ የዓለማችን ፈጣኑ አትሌት ከኦሎምፒክ ውድድር ራሱን ማሰናበቱን አስታውቋል። በሴቶች የአራት መቶ ሜትር ርቀት ሸዋና ሚለር መጨረሻው መስመር ላይ ለመድረስ በግሯ ባይሆንላት ተወርውራ በመውደቅ የርቀቱ አሸናፊ ሆናለች። የአስር ሺ ሜትር የዓለም ክብረ ወሰን ባለቤት የሆነችው አልማዝ አያና ወርቅ ተወስድበታለች ተብሎ በተጠበቀው የ5000 ሜትር አንድ ዙር ሲቀራት በኬንያውያን አትሌቶች ተቀድማ የነሐስ ሜዳሊያ ባለቤት ሆናለች። በዚህ ርቀት አሸናፊ የሆነችው ኬንያዊቷ ቪቪያን ቺፕ ኪሞ ቻሪየት ርቀቱን በ14 ደቂቃ 26 ነጥብ 17 ጨርሳለች። ቪቪያን ቻሪየት በ10000 ሜትር ርቀት የብር ሜዳሊያ ባለቤት መሆኗ ይታወሳል። ሄለን ኦብሪ አሁንም ከኬንያ ሁለተኛ ወጥታለች። በወንዶች ተመሳሳይ ርቀት የብሪታንያው አትሌት ሞይፋራህ ተወዳዳሪ አልተገኘለትም። ለሁለተኛ ጊዜ በአምስት ሺህ ሜትር በማሸነፍ ሁለት ጊዜ የአስር ሺህ ና የአምስት ሺህ ሜትር ሁለት ወርቅ በማግኘት የመጀመሪያው የብሪታንያ አትሌት ሆኗል። በዚህ ርቀት ሀጎስ ግብረ ህይወት፣ ደጀን ገብረ መስቀል ና ሙክታር እንድሪስ በጋራ ያደረጉት ጥረት ሳይሳካ ቀርቷል። ሞ ፋራህን ተከትሎ ትውልድ ኬንያዊው አሜሪካዊ ፖል ኪፕኪሞች ሊሞ የብር ሜዳሊያውን ወስደዋል። ሀጎስ ገብረ ህይወት የነሐስ ሜዳሊያ አግኝቷል። በውድድሩ ወቅት ስህተት ሰርተዋልተ በሚል ውጤት የተሰረዘበት ካናዳዊ ተወዳዳሪ እንደዚሁ የካናዳ ልኡክ ቡድን ይግባኝ ጠይቆ ውጤቱን ያስመለሰለት ሲሆን ሙክታር ንድሪስ የኢትዮጵያ ልኡካን ቡድን እንደ አሜሪካና ካናዳ አቻዎቻቸው አቤቱታ ባለማቅረባቸው አራተኛ የነበረውን ውጤት ማስመለስ ሳይችል ቀርቷል። በዚህ ርቀት ታዋቂ የነበሩት ኢትዮጵያውያን ፋራህን ማስቆም ሳይችሉ ቸሊሞ መጨመሩ የር ርቀቱን ወደፊት ተስፋ ሩቅ አስመስሎታል። በኢትዮጵያ ኤፍ ኤም ሬዲዮና ፌስቡክ የማህበረሰብ መገናኛ ቀጥታ ውጤቱን ስታስታወቅ የነበረችው የስፖርት ጋዜጠኛ ሀና ገብረስላሴ በስልክ አጠቃላይ የቡድኑን ይዘትና በህዝብ ዘንድ ያለው ስሜት ምን እንደሚመስል ገልጻልኛለች። አትሌቲክሳችን የራሳችን የነበሩትን ውድድሮች ለሌሎች አሳልፈን የሰጠንበት መድረክ ነበር ማለት እችላለሁ። ስለዚህ የኛ ወይ የስልጠናችን አሊያም ደግሞ ወደ ውድድር ስንገባ ይዘነው የምንገባው ዘዴ ሌሎችን ወደፊት እያስቀደመ እኛ ወደ ኋላ እያስቀረንለበት ጊዜ ላይ መሆኑን መመልከት ትችያለሽ። እና በጣም ብዙ ድክመቶቻችንን ከተለያዩ ውድድሮች ያላሻሻልናቸው ነገሮች አሁንም ውጤቶቻችንን ወደ ኋላ እያስቀሩ ያሉበትን አጋጣሚ ነው መመልከት የቻልኩት። እና በአጠቃላይ አንድ ላይ አድርገን ስንፈርጀው ውጤታማ ነበርን ማለት አይቻልም። ከዛ ውጭ ግን በተናጠል በውድድሮች ወይም በግለሰቦች ስንመለከተው ደግሞ ሌላ አንድ ገጽታ ይይዛል ብዬ አስባለሁ። የኢትዮጵያ አትሌቲክስ ቡድን ወደ ሪዮ ሲሄድ ይዞት የሄደው የሴት አሰልጣኝ ወይም የሴት የቡድን መሪ ነበረ። ኢትዮጵያ በሴት አትሌቶቿ ተወክላለች እንጂ በአመራር ደረጃ ወይንም ደግሞ በአሰልጣኞች ቡድን ውስጥ ምንም አይነት ሴቶች እንዳልነበሩ ነው እኔ እስካለኝ መረጃ ድረስ የማውቀው። ሙሉ የአትሌቲክስ ልኡካን ቡድኑ ዝርዝር ነበረኝ ከኢትዮጵያ ኦሎምፒክ ኮሚቴ የተረከብኩት ማለት ነው። ከኢትዮጵያ በኩል ኢትዮጵያን እንዲወክል ተመርጦ የሄደ ምንም ሴት የለም። ወደ ሪዮ ተጓዘው ቡድን አመራሮች ለሚቀጥለው አራት አመት ሊዘጋጁበት ይገባል ብለሽ የምታነሻቸው ነገሮች አሉ። ከወራት በኋላ እንግዲህ ከኢትዮጵያ አትሌቲክስ ፌዴሬሽን የሚያከናውነው አመታዊ ጠቅላላ ጉባኤ፣ አሁን ያሉት አመራር ፕሬዚደንቱ አቶ አለባቸውን ጨምሮ ያለው አመራር የስራ ዘመኑን ይጨርሳል በቀጣይ ግለሰቦችን ከመተካት ባለፈ ለዚህ ስፖርት እነማን የተሻለ ነገርን ያመጣሉ የሚለው በግንዛቤ ውስጥ ከውጤታማነት አንጻር ቢቃኝ የተሻለ ነው ብዬ አስባለሁ። የአዘጋጇ ብራዚል እግር ኳስ ቡድን የጀርመንን የኦሎምፒክ ቡድን በመለያ ምት በማሸነፍ የኦሎምፒክ እግር ኳስ ሻምፒዮን ሆኗል። ናይጄሪያ ሆንዱራስን ሶስት ለሁለት በመርታት የመጀመሪያውን የነሐስ ሜዳሊያ አግኝተዋል። በሴቶች የኦሎምፒክ እግር ኳስ ጀርመን ስዊድንን ሁለት ለአንድ በማሸነፍ የወርቅ ሜዳሊያ ስትወስድ ስዊድን የብር ሜዳሊያ አግኝታለች። የካናዳ ሴቶች አዘጋጇን ብራዚልን ሁለት ለአንድ በማሸነፍ የነሐስ ሜዳሊያ ወስደዋል። በአጠቃላይ ውድድሩ ሲጠናቀቅ የሜዳሊያ ሰንጠረዡ የአሜሪካ ኦሎምፒክ ቡድን በ46 የወርቅ በ37 የብር እና በ38 የነሐስ ሜዳሊያ በአጠቃላይ 121 ሜዳሊያ መሪነቱን በመያዝ አጠናቋል። ታላቋ ብሪታንያ በ27 የወርቅ በ23 የብር እና በ17 የነሐስ ሜዳሊያ በአጠቃላይ 67 ሜዳሊያዎችን በማግኘት ሁለተኛ ሆና ጨርሳለች። ቻይና በ26 የወርቅ በ18 የብር በ26 የነሐስ በድምሩ ሰባ ሜዳሊያዎችን በመውሰድ ሶስተኛ ሆናለች። ራሽያ በ19 የወርቅ በ18 የብር በ19 የነሐስ በአጠቃላይ በ55 ሜዳሊያ አራተኛ ሆኗል። ጀርመን አትሌቲክስ ቡድን በ17 የወርቅ በ10 የብር በ15 የነሐስ ሜዳሊያ በአጠቃላይ 42 ሜዳሊያዎችን በማግኘት አምስተኛ ሆኖ የ2016ን ኦሎምፒክ ጨርሷል። ኢትዮጵያ በአንድ የወርቅ በሁለት የብርና በአምስት የነሐስ ሜዳሊያ በአጠቃላይ ስምንት ሜዳሊያ አርባ ሰባተኛ ደረጃ ስትይዝ ኬንያ በስድስት የወርቅ በስድስት የብርና በአንድ የነሐስ ሜዳሊያ በአጠቃላይ በአስራ ሶስት ሜዳሊያ አስራ አምስተኛ ደረጃን በመያዝ ጨርሳለች። የእንግሊዝ የፕሪምየር ሊግ ጨዋታ አርብ፣ ቅዳሜና እሁድ በተለያዩ ከተሞች ተስተናግዷል። ሰርጊዮ አጊሮ ና ኖሊቶ ሁለት ሁለት ጎል ያስቆጠሩበት የማንቸስተር ሲቲ ና የስቶክ ጨዋታ በማንቸስተር ሲቲ አራት ለአንድ አሸናፊነት ተጠናቋል። በጨዋታው ፔፔ ጋርዲዮላ ና ቡድናቸው ጠንካራ ና የማይበገሩ መሆናቸውን አሳይተውበታል። በርንሌይ ሊቨርፑልን ሁለት ለዜሮ ረትቷል። ጨዋታው በተጀመረ በሁለተኛው ደቂቃ ሳምሻክስ ከዛም በሰላሳ ሰባተኛው ደቂቃ ጋሪጌቭ ከመረብ አገናኙት። ጎል በርንሌዎች ከመጀመሪያ ሽንፈታቸው አገግመዋል። አሰልጣኝ የእርገን ክሎብ በራቸውን የሚዘጉበት ብልሃት ካልፈጠሩ በመጪው ጨዋታ ፈተና ይጠብቃቸዋል። ሄልሲቲ ስዋንሲን ሁለት ለ ዜሮ አሸንፏል። ቶትናም ክሪስታል ፓላስን አንድ ለ ዜሮ በፈረንሳይ ሊግ ፓሪስ ሴን ጀርመን መዲስን 3 ለ0፣ ሬኒስ ናንሲን 2 ለ0፣ ቱሉስ ቦርዶን 4 ለ1 አሸንፏል። ወደ ስፔን ፕሪሚየራ ሊጋ ስንጓዝ ቅዳሜ ለት ሉዊስ ሱዋሬስ ሀትሪክ በሰራበት ና መሲ 2 ቱራን 1 ጎል በድምሩ ስድስት ጎል ያስቆጠሩበት የባርሴሎና ና የሪያል ቤትስ ጨዋታ 6 ለ2 ተጠናቋል። ሲቪላ ስፓኞልን 6 ለ4 አሸንፏል። ግራናዳ፣ ቪላሪያል፣ ማላጋ ከኡሳሱኖ 1 ለ1 ተለያይተዋል። የጀርመን ቡንዲስ ሊጋ አርብ ባየር ሙኒሽ ከቬደር ብሬምን ጋር በሚያደርጉት ጨዋታ ይጀምራል። ላለፉት 54 ዓመታት ያለማቋረጥ የተሰለፈው ብቸኛው ቡድን ሀምቡርግ ከቅርብ ጊዜ ወዲህ ለወራጅ ቀጠናው መቅረብ ቀንቶታል። በአዲሱ የውድድር ዘመን ይህንን ለመቀየር አምስት ዕድሜያቸው ከ23 ዓመት በታች ሆነ አዳዲስ ተጫዋቾችን በቡድን ውስጥ አካቷል። ከሻምፒዮንስ ሊግ ውድድር ውጭ ሆነው በቴሌቪዥን መመልከት የተገደዱት ዶርትመንዶች በዚህ የውድድር ዘመን ቶፕ አምስት ውስጥ ለመካተት እሽተዋል። ለ37 ዓመቱ ክላውዲዮ ፒዛሮ እግሮች ጤንነት ይብዛላቸው። ና በእርሶ 14 ጎሎች ከወራጅ ቀጠና ያመለጡት ቬደር ፕሬመኖች የመክፈቻ ጨዋታቸውን ከሻምፒዮኖቹ ባየር ሙኒክ ጋር ያደርጋሉ። ሌላው የ19 ዓመቱ ኦስማን ድንበሊን ታክሎበት ዶርትመንድ የፊት በር ሙሉ ያድርገዋል። ከቸልሲ በብድር የተጓዘው አብዱ ራህማን ባባ፣ አለን ሄሎሊክ ና ሌሎቹም በዚህ የጀርመን ቡንደስሊጋ የጨዋታ ጊዜ የምናያቸው የዓለማችን ምርጥ ተጫዋቾች ናቸው። የሜዳ ቴኒስ አሜሪካ ኦሃዮ በሚደረገው የሜዳ ቴኒስ ውድድር የሪዮ ኦሎምፒክ ሻምፒዮን ከሆነ ከሳምንት በኋላ አንዲ ሞሪ ትላንት የኦሃዮ ማስተር የሜዳ ቴኒስ የፍጻሜ ጨዋታ በክሮሽያው ማሪን ቺሊቺ ተሸንፏል። ቺሊቺ 22 ጨዋታዎችን በተከታታይ ያሸነፈው ሙሪን የረታው 6475 ነው። በሴቶች ተመሳሳይ የሜዳ ቴኒስ የፍጻሜ ውድድር ጀርመናዊዋ አንጀሊክ ካርበር በካሮላይን ፕሊሽኮቭ ሁለት ለዜሮ ተሸንፋለች። የሳምንቱ ዋናውና የስፖርት ዘገባ ይህ ነበር። መልካም ሳምንት።